tudo vulva. የአሜሪካ ድምጽ ራዲዮ ጣቢያ ነው። በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ ሀያ ሰባት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን ጀመረ። በፊት እመጣለሁ ብሎ ጠየቀ። እሱ ቡድን አደራጅቻለሁ ተብሎ ጠየቀ። እሱ አንድ በመጨረሻ በዚህ በዛም አድርገው እነዚህ ሁለት ኮንዲሽኖችን በማስቀመጥ ነው አልመጣም ያለው። ይህን እንግዲህ በራሱ የሚተማመን ሀገር፣ ነጻ ሀገር፣ አንተ ቤት ውስጥ ገብቼ መደብ ላይ ስተኛለ፣ አልጋ ስተኛለ፣ ወንበር ላይ ቁጭ ለታድራለ የሚል ሀይል የሚፈቅድ ሀገር እና መንግስት ሊኖር አይችልም። የአውሮፓ ህብረት የምርጫ ታዛቢ ቡድን የታዛቢነት ሚናውን የሰረዘው የኢትዮጵያን ሉዓላዊነት የሚጻረሩ ደህንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችና አሰራሮችን እንዳይጠቀም በመከልከሉ መሆኑን አምባሳደር ዲና ሙፍቲ ገለጹ። ዝርዝር ዘገባውን በአብይ ርዕስ ይዘን እንመለሳለን። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሱዳን የሚያደርጉትን ጉብኝት የተመለከተ ዘገባ ይዘናል። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስትለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። የአውሮፓ ህብረት የምርጫ ታዛቢ ቡድን ላለመላክ የወሰነው የኢትዮጵያን ሉዓላዊነት የሚጻረሩ ደህንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችንና አሰራሮችን እንዳይጠቀም በመከልከሉ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ተናግረዋል። ታዛቢ ቡድኑ ወደ ሀገር ውስጥ ለመግባት የነበረውን ውሳኔ የሰረዘው ቃል አቀባዩ መሠረታዊ ባሏቸው ሁለት ጉዳዮች ላይ ከኢትዮጵያ መንግስት ጋር ስምምነት ላይ መድረስ ባለመቻሉ መሆኑን ጠቁመዋል። አንዱም የኢትዮ ቴሌኮም የማይቆጣጠረውን የሳተላይት ግንኙነት መሳሪያ ለማስገባት፣ ሁለተኛው ስለ ምርጫው ሂደትና ውጤት ስልጣን ያለው የኢትዮጵያ ምርጫ ቦርድ ከማወጁ በፊት መግለጫ ለመስጠት በመፈለጉ እንደሆነ አስታውቀዋል። አምባሳደር ዲና በዚሁ መግለጫቸው የአውሮፓ ህብረት የምርጫ ታዛቢ ቡድን በታዛቢነት አገር ውስጥ ለመግባት ያቀረባቸው ቅድመ ሁኔታዎች የኢትዮጵያን ሉዓላዊነት የሚጻረሩ፣ ነጻነቷን የሚዳፈሩ፣ ሰላሟን አደጋ ላይ የሚጥሉ ናቸው ብለዋል። የምርጫ ታዛቢዎች የሚሄዱባቸው ቦታዎች በሙሉ የብሔራዊው የቴሌኮሙኒኬሽን ቴክኖሎጂ ስርዓት የሚደርስባቸው ደህንነታቸው የሚጠበቅ መሆኑን ቃል አቀባዩ ጠቁመው አውሮፓን ጨምሮ በየትኛውም ሀገር ያልታየ ባሉት ሁኔታ የምርጫ ውጤት እወጃ ላይ ጣልቃ የመግባት ፍላጎት አግባብ አይደለም ሲሉ አክለዋል። ከኢትዮጵያ መንግስት ጋር ቁልፍ በሆኑ መስፈርቶች መስማማት አለመቻላቸውን የጠቆሙት የአውሮፓ ህብረት ከፍተኛ ልዑክ ጆሴፍ ቦረል ለምርጫ ታዛቢነት ወደ ኢትዮጵያ የሚያደርጉት ጉዞ መሰረዙን ማስታወቃቸው ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ታዛቢዎች በምርጫ ታዛቢነት መገኘታቸው የምርጫውን ሂደት ቢያጠናክረውም ከምርጫው ተአማኒነት አንጻር ግን መሰረታዊም አስፈላጊም አይደለም ብለዋል። ምርጫው ነጻ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ መንግስት ትኩረት ሰጥቶ እንደሚሰራም ተናግረዋል። በምሽቱ አብይ ርዕስ ዝርዝር ዘገባ ይቀርብበታል። የሶማሌ ክልል በ30 ሚሊዮን ብር ወጪ የኦክሲጂን ማምረቻ ፋብሪካ ገንብቶ አስመረቀ። ፋብሪካው ከኮሮና ቫይረስ ስርጭት መጨመር ጋር ተያይዞ ከፍተኛ እጥረት እየታየበት ላለው የኦክሲጂን አቅርቦት ከፊል ምላሽ ይሰጣል ተብሏል። አዲስ ቸኮል ተጨማሪ አለው። በምስራቅ ኢትዮጵያ የመጀመሪያው የኦክሲጅን ማምረሻ ፋብሪካ በሶማሌ ክልል ዋና ከተማ ጅጅጋ በዛሬው ዕለት ተመርቋል። በክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ ማህምር የተመረቀው የኦክሲጅን ፋብሪካ ለኦክሲጅን አቅርቦት አዲስ አበባ በሚገኙ ፋብሪካዎች ላይ ጥገኛ የነበሩትን የክልሉን ጤና ተቋማት እፎይታ የሚሰጥ እንደሆነ ነው የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ማህምር ለቪ ያስታወቁት። አጠቃላይ ለክልሉ ጤና ተቋማት እንዲጠቀሙበት ምክንያቱም ከዚህ በፊት ኦክሲጅን እናገኝ የነበረው ከአዲስ አበባ ነው ይመጣል የነበረ ለሆስፒታሎች፣ ለጤና ጣቢያዎች አሁን ካለው ሁኔታ ና ኮቪድ ኬዝ መጨመር አኳያ ደግሞ የኦክሲጂን ፍላጎቱ በጣም ነው የጨመረው። ከአመት በፊት ነው ይሄንን እቅድ ሰርተን ወደ ስፔሲፊኬሽን ገብተን እየፀደቀ የነበረው እንደ ክልልም ከዚህ በፊት በሰራ ነው አሰስመን ከሰማንያ እስከ መቶ ሀያ ሲሊንደር ነበር በቀን የምንጠቀም የነበረው፣ ግን አሁን የኮቪድ ሁኔታው ደግሞ በጣም ሁኔታውን አኑሮት ጨምሮታል። ኦክሲጂን ኮንሰምፕሽን አችልን ሪፈራል ሆስፒታሉ ብቻ አሁን በቀን እስከ መቶ ሲሊንደር ነው የሚያስፈልገው ለብቻ እዛ ያሉ የኮቪድ እና ነን ኮቪድ ፔሽንቶችን ለማከም ና ስለዚህ አሁን ዛሬ የተመረቀው ኦክሲጂን ማምረቻ ተቋሙ በቀን ሁለት መቶ ሲሊንደሮች የማምረት አቅም ያለው ተቋም ነው። ስለዚህ ኦልሞስት አሁን ባለው ሁኔታ በከፊልም ቢሆን የነበረውን ችግር ያቃልሏል ብለን እናስባለን። የኦክስጅን ተፈላጊነት ከኮቪድ 19 መስፋፋት ጋር ተያይዞ የጨመረ ቢሆንም ኦክስጅን ግን የመተንፈሻ ችግር ላለባቸው ሕሙማን ና ቀዶ ሕክምና ለሚያስፈልጋቸው አብዛኞቹ ታካሚዎች አስፈላጊ እንደሆነ ነው ዶክተሩ ዩሱፍ የሚናገሩት። የፋብሪካውን አቅም የማስፋፋትና ተጨማሪ ፋብሪካዎችን የመትከል እቅድ እንዳላቸው የሚናገሩት ዶክተሩ አሁን ባለው አቅምም ከሶማሌ ክልል አልፎ ለአጎራባች ክልሎች የሚተርፍ እንደሆነ ገልጸዋል። ከዚህ ጋር በተያያዘ የጅጅጋ ዩኒቨርሲቲ የኮቪድ-19 መመርመሪያ ማሽን በመበላሸቱ በክልሉ ለወራት የኮቪድ-19 ምርመራ ተቋርጦ እንደነበር ያስታወሱት ዶክተር ዩሱፍ በዛሬው ዕለት ክልሉ እስከ 700 ሰዎች በቀን መመርመር አቅም ያለው መሳሪያ ገዝቶ ስራ ማስጀመሩንም ለቪዮ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተባበሩት አረብ ኤሚሬቶች አልጋ ወራሽ ልዑል ሞሐመድ ቢን ዛይድ አልናህያን በስልክ በማነጋገር ዩናይትድ ስቴትስና የተባበሩት አረብ ኤሚሬቶች ያላቸውን ረጅም ጊዜ ያስቆጠረ አጋርነት በድጋሚ አረጋግጠውላቸዋል። ትናንት ከዋይት ሀውስ የወጣው መግለጫ እንዳመለከተው ፕሬዚደንት ባይደን በቅርቡ ስለሚከበረው የሀገራቸው ሀምሳኛ የነጻነት መታሰቢያ በዓል ልዑል አልጋ ወራሹን እንኳን ደስ ያለው ብለዋቸዋል። ሁለቱ ሀገሮች ጠፈርን፣ የአየር ንብረትን፣ መከላከያንና ጸጥታን በመሳሰሉ ጉዳዮች በትብብር ስላከናወኗቸው ስራዎችም ተወያይተዋል ብሏል። አፍጋኒስታንን እንዲሁም ኢራን በኒውክሌየር መርሃ ግብሯ የደቀነችውን ስጋት ያለውን ክልላዊ አድማስም ጨምሮ የተነጋገሩበት ሲሆን በመካከለኛው ምስራቅ ውጥረቶች እንዲረግቡና ሰላም እንዲሰፍን ሁለቱ ሀገሮች በጋራ ስለሚያደርጉት ጥረት ማንሳታቸውን የዋይት ሀውሱ መግለጫ አመልክቷል። በዚያ ረገድ በተባበሩት አረብ ኤሚሬቶች እና እስራኤል መካከል ግንኙነት መመስረቱ ያለውን ስትራቴጂያዊ ጠቀሜታ ያሰመሩበት የዩናይትድ ስቴትሱ ፕሬዚደንት ግንኙነታቸው ይበልጡን እንዲጠናከርና እንዲስፋፋ ሙሉ ድጋፋቸውን እንደሚሰጡ እንዳረጋገጡላቸው መግለጫው አክሏል። ፕሬዚደንት ባይደንና የኤሚሬቶች አልጋወራሹ በዚህ የስልክ ውይይታቸው የኢትዮጵያ ትግራይ ክልል ያሉትን ሰብአዊ ቀሶች ጨምሮ ለግጭቶች መፍትሄ መፈለግን ቅድሚያ ሰጥተው እንደሚሰሩበት መስማማታቸውን ዋይት ሐውስ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19ን ክትባት በተመለከተ አዲስ ሀገራዊ ግብ ይፋ አድርገዋል። ፕሬዚደንቱ ሰባ ከመቶ የሀገሪቱ ዜጎች በጎርጎሮሳውያኑ አቆጣጠር ሐምሌ አራት ቀን ከሚከበረው የሀገሪቱ የነጻነት በዓል በፊት እንዲከተቡ ጥሪ አቅርበዋል። የአሶሽየትድ ፕሬስ ዘገባን ሀብታሙ ስዩም ያቀርብልናል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በቀጣዮቹ ሁለት ወራት ሰባ በመቶ የሚሆኑ የሀገሪቱ አዋቂ ዜጎች ቢያንስ አንድ ጊዜ እንዲከተቡ ለማድረግ እቅድ ይዘዋል። ትናንት በዋይት ሃውስ ባሰሙት ንግግር ላይ ባይደን ተጨማሪ ዜጎች እንዲከተቡ ያስቀመጡትን ግብ ይፋ አድርገዋል። ግባችን በጎረጎሳውያኑ አቆጣጠር ከሐምሌ አራት በፊት ሰባ በመቶ የሚሆኑት አዋቂ አሜሪካውያን ቢያንስ አንድ ጊዜ እንዲከተቡ፣ መቶ ስልሳ ሚሊዮን አሜሪካውያን ደግሞ ሙሉ ክትባት እንዲያገኙ ነው። በመጪው 60 ቀናት ውስጥ ወደ መቶ ሚሊየን የሚጠጉ አሜሪካውያን፣ ለተወሰኑት ለመጀመሪያው ጊዜ፣ ለሌሎች ደግሞ ለሁለተኛ ጊዜ ክትባት ይሰጣል ማለት ነው። እርግጥ ነው አሜሪካውያን ከሐምሌ አራት በኋላ መከተብ ይችላሉ፣ ነገር ግን ማንም ቢሆን እስከዚያ መጠበቅ የለበትም። ከቀኑ በፊት ቢያንስ አንድ ጊዜ በመክተብ የ70 በመቶ ግባችንን ለማሳካት እንሞክራለን። ከዚህ በተጨማሪ ባይደን የምግብና መድኃኒት አስተዳደር ተቋም ከፈቀደ ዕድሜያቸው ከ12 እስከ 15 ለሚሆኑ ተማሪዎች ሁለት ዙር የፋይዘር ክትባት በአስቸኳይ ለመስጠት መንግሥታቸው ዝግጁ መሆኑን አስታውቀዋል። ይህ ፈቃድ እስከሚቀጥለው ሳምንት ድረስ እንደሚገኝ ይጠበቃል። በተያያዘ ዜና ፋይዘር የተሰኘው የክትባት አምራች ተቋም ከሁለት እስከ እስከ 12 ዓመት ዕድሜ ያላቸው ሕፃናትን መከተብ ይችል ዘንድ የድንገተኛ አገልጋሎት ፈቃድ ለማግኘት የምግብና መድኃኒት አስተዳደርን እንደሚጠይቅ በትናንትናው ዕለት አስታውቋል። ሀብታሙን ለዘገባው አመሰግናለሁ። ፌስቡክ ኩባንያ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በፌስቡክ እና በኢንስታግራም ገጾቻቸው ላይ ይዘቶችን ወይም መልእክቶችን እንዳያስቀምጡ ላልተወሰነ ጊዜ ጣለባቸውን እገዳ የኩባንያው የቁጥጥር ቦርድ እንዳጸደቀው ተሰማ። ነፃ አካል እንደሆነ የሚነገረው ይህ ቦርድ የህግ ምሁራን የሰብአዊ መብት አዋቂዎችና ጋዜጠኞችን ጨምሮ ሀያ አባላት ያሉት እንደሆነ ተገልጿል። የቦርዱ አምስት አባላት ያሉበት ኮሚቴ ያሳለፈውን ውሳኔ በአብላጫ አባላቱ መጽደቅ ያለበት መሆኑንና ከጸደቀ እርምጃው ህግን የሚተላለፍ ሆኖ እስካልተገኘ ድረስ ኩባንያው የቦርዱን ውሳኔ ተግባራዊ የማድረግ ግዴታ እንዳለበት ተጠቁሟል። የፌስቡክ የቁጥጥር ቦርድ ተልእኮ በኢንተርኔት መገናኛ መረብ ከሚወጡ ይዘቶች ማንኞቹ መወገድ አለባቸው፣ ማንኞቹ መነካት አይገባቸውም፣ ምክንያቱስ ውስጥ ምንድን ነው በሚል ለሚነሱ እጅግ ከባድ የሆኑ በኢንተርኔት ሀሳብን ከመግለጽ መብት ጋር ተያያዥ ለሆኑ አንዳንድ ጥያቄዎች መልስ መስጠት እንደሆነ ይናገራል። ፌስቡክ የቀድሞውን ፕሬዚደንት ያገዳቸው እንደ አውሮፓውያን አቆጣጠር ጥር ስድስት ቀን የዩናይትድ ስቴትስ ምክር ቤት አባላት የፕሬዚደንታዊ ምርጫውን ውጤት ማረጋገጫ ለመስጠት ጉባኤ ላይ በተቀመጡበት የእሳቸው ደጋፊዎች ምክር ቤቱን ወረው ጥቃት መፈጸማቸውን ተከትሎ እንደነበረ ይታወሳል። መጨረሻም ለንደን ላይ ያካሄዱትን የሶስት ቀናት ጉባኤ ዛሬ የሚያጠናቅቁት የጂ ሰባት የሰባቱ የዓለም ባለጸጋ ሀገሮች የውጭ ጉዳይ ሚኒስትሮች ትኩረታቸውን በዓለም አቀፍ ጉዳዮች ላይ አድርገው ተነጋግረዋል። ሚኒስትሮቹ የኮሮና ቫይረስ ክትባት፣ የአየር ንብረት ለውጦች እና የልጃገረዶች ትምህርትን በመሳሰሉ ጉዳዮች ላይ መነጋገራቸው ተገልጿል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጉባኤው አስተናጋጅ ሀገር ከብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር ተገናኝተው መነጋገራቸውም ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 27 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአውሮፓ ሕብረት የምርጫ ታዛቢ ቡድን የታዛቢነት ሚናውን የሰረዘው የኢትዮጵያ ሉዓላዊነት የሚጻረሩ ደኅንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችና አሰራሮችን እንዳይጠቀም በመከልከሉ መሆኑን አምባሳደር ዲና ሙፍቲ ገለጹ። የአውሮፓ ሕብረት ውሳኔ ምዕራባውያኑ በሉዓላዊ የአፍሪካ ሀገራት ላይ የሚያራምዱት ያልተገደበ ጣልቃ ገብነታቸው ማሳያ ነው ሲሉ የወልዲያ ዩኒቨርሲቲ ምሁራን ተችተዋል። መስፍን አራጌ ዝርዝራለው። ትናንት አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ እንዳስታውቁት የአውሮፓ ህብረት የምርጫ ታዛቢ ቡድን በታዛቢነት ሀገር ውስጥ ለመግባት ያቀረባቸው ቅድመ ሁኔታዎች የኢትዮጵያ ሉዓላዊነት የሚጻረሩ፣ ነጻነቷን የሚዳፈሩ፣ ሰላሟን አደጋ ላይ የሚጥሉ ናቸው። ታዛቢ ቡድኑ ወደ ሀገር ውስጥ ለመግባት የነበረውን ውሳኔ የሰረዘው እንደ አምባሳደሩ መሰረታዊ ባሏቸው ሁለት ጭብጦች ከኢትዮጵያ መንግስት ጋር ስምምነት ባለመፈጠሩ ነው። አንደኛው ቪሳ ሳት የሚባል መሳሪያ ከኢትዮጵያ communication technology which is the power limit. ስድስተኛ ምርጫ ነው። ከዚህ በፊትም በተደረጉት ምርጫዎች እንዲህ አይነት ጥያቄ ከታዛቢዎች ቀርቦ አያውቅም። የምርጫ ታዛቢዎች የሚሄዱባቸው ቦታዎች በሙሉ በብሔራዊ የቴሌኮሚኒኬሽን ቴክኖሎጂ ስርዓት ተደራሽ በመሆናቸው እሱን መጠቀም እየቻሉ ሌላ ሀሳብ ይዘው መቅረባቸው አግባብ እንዳልሆነ ነው አምባሳደር ዲና ያብራሩት። ከዚህ ውጪ የእኛ ቴሌኮሚኒኬሽን ሲስተም ቴክኒካሊ የማይቆጣጠረው መሳሪያ ይዤ ልግባ ማለት ላስተዳድርህ ማለት ነው ብለህ ለምን ጥያቄ ያለው ፐርፐዙም አይታወቁም። ለምን ፐርፐዝ እንደሆነ ለምርጫ መታዘብ ከሆነ ሴኩሪቲ ሴፍ ነው ይኖራል። አክሴሲቢሊቲ ይኖራል። ቴሌኮሙኒኬሽን ይኖራል። ኑና ኢዩ ተብሏል። በሌላ በኩል አውሮፓን ጨምሮ በየትኛውም አገር ያልታየ የምርጫ ውጤት እወጃ ላይ ጣልቃ የመግባት ፍላጎት ተንጸባርቋል። እንደ አምባሳደሩ የምርጫን ውጤት ሰርቲፋይ የሚያደርገው መግለጫ የሚሰጠው ስለ ምርጫ ሂደት ውጤቱን የምርጫ ኮሚሽን ምርጫ ኮሚሽን ኢንዴፐንደንት የምርጫ ኮሚሽን መግለጫ ከመስጠቱ በፊት እኔ መግለጫ ይሰጣለሁን አይለው ስለ ምርጫ ይህን አት ችልም ሲጀመር ምርጫችንን ሰርቲፋይ የሚያደርግልን በዋናነት ኢትዮጵያ ህዝብ ነው። ቀጥሎ የኢትዮጵያ ምርጫ ኮሚሽን እዚህ ተቋቋሙ፣ እኔ አልፈቀድኩት ምርጫ አይሆንም። በዚህ ምክንያት ነው በፊት እመጣለሁ ብሎ ጠየቀሱ፣ ብትን አደራጅቻለሁ ይቻሉ ተብሎ ጠየቀሱ፣ አንዱ በመጨረሻ በዚህ በዛም ማድርጎ እነዚህን ሁለት ኮንዲሽኖችን በማስቀመጥ ነው አልመጣም ያለው። ይህን እንግዲህ በራሱ የሚተማመን ሀገር፣ ነጻ አገር፣ አንተ ቤት ውስጥ ገብቼ መደብ ላይ ስትተኛል፣ አልጋ ስር ትተኛለህ፣ ወንበር ላይ ቁጭ ብለህ ታድራለህ፣ የምልህ ሀይል የሚፈቅድ ሀገር እና መንግስት ሊኖር አይችልም በአለም ላይ ቅኝ ተገዢ ካልሆነ በስተቀር። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት መመሪያ ሰብሳቢ የሆኑት መኳንንት ተስፋው የምርጫውን መካሄድ አይደግፉም። ምርጫ ሲታሰብ ብዙ መሟላት ያለባቸው ነገሮች ነበሩ። በተለይ የሕዝብ ደህንነት አደጋ የማይወድቅበት የሀገር አንድነት አደጋ ላይ የማይወድቅበት መሆኑን ተረጋግጦ ወደ ምርጫ መገባት ነበረበት። በአጠቃላይ በመንግስት ውሳኔ በመንግስት ፍላጎት ወደዚያ መገባቱ አግባብ አልነበርም የሚል እምነት አለኝ። ምርጫው ከነ ችግሩ ይካሄድ ከተባለም የአውሮፓ ሕብረት ከምርጫ ታዛቢነቱ መውጣቱ በምርጫው ላይ አሉታዊ ተጽዕኖ ያሳድራል ነው የሚሉት። በትክክል ምርጫውን ያለ ታዛቢ ያለማንም እገዛ ማድረግ ይቻላል ወይ? ሰዎቻችን ተቋማት ደካማ እስከሆኑ ድረስ ማድረግ ይቻላል የሚል እምነት የለኝም። እነሱ ባሉበት እንኳ እንግዲህ የተደረጉት አምስት ምርጫዎች ምን ያክል ሳንካ እንዳለባቸው ችግር እንዳለባቸው ምን ያክል የህዝብ አምኔታ ችግር እንዳለባቸው ይታወቃል እና ከዚህ አንጻር ስታየው የአውሮፓ ህብረትም ሆነ ሌሎች ታዛቢ ጠንካራ የሚባሉ ታዛቢ አካላት እና ደጋፊዎች አለመኖራቸው የምርጫው ውጤታማነት ላይ የሚያደርሰው ተጽዕኖ ከፍተኛ ነው ብዬ አስባለሁ። ከዚህ በተጨማሪ አውሮፓውያኑ ኢትዮጵያ በኢኮኖሚ እንዳትደገፍ እና በብድር ተጠቃሚ እንዳትሆን እጃቸውን ሊሰነዝሩ ይችላሉ የሚል ስጋት አላቸው። የአውሮፓ ህብረት የምርጫ ታዛቢ ቡድን መጣም ቀረም በምርጫው ተአማኒነት ላይ የሚያክለው ወይም የሚቀንሰው ነገር የለም የሚሉት ደግሞ በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህሩ ተስፋ የተሾመ ናቸው። ከኢኮኖሚያዊ ትስስር ወይም ግንኙነት አንጻር ካየነው ምናልባት ልንጎዳ እንችላለን። ይህን ያልኩበት ምክንያት ምንድን ነው? አውሮፓውያኖች በሀገራቸው ውስጥ የራሳቸውን ምርጫ ሲያካሂዱ ከአፍሪካ ሀገራት ሄዶ የነሱን ምርጫ የሚታዘብ አካል እንዳለመኖሩ እነሱ የኛን ባይታዘቡም ያን ያክል የሚመጣው ችግር በተቃራኒው ግን አጉሪቱን የሚያስተዳድረው የአፍሪካ ህብረት ይህንን ምርጫ ሊታዘብ እና አስፈላጊውን ሰው መልቦ በቅርቡ ሊከታተል ይችላል የሚል። በሌላ በኩል የምርጫ ታዛቢ ቡድኑ መግለጫ የሀገረ መንግስቱን ህላዌ የሚገዳደር መሆን አልነበረበትም የሚል አቋም አላቸው። መኳንንት ተስፋው የሀገሪቱ መንግስት ምንም አይነት አቋም የኖረው ምን አምባገነንም ይሁን ዴሞክራሲያዊ መንግስት፣ የሀገሪቱ መንግስት ውዞ እገዛ በሚያስፈልገው ረገድ ጠይቆት እስከመጣ በዚያ ልክ ራሱን አስተካክሎ መግባት አለበት ብዬ አስባለሁ። ከዚያ ውጭ ግን ከመንግስት እውቅናና መንግስት እንዲያደርግለት ከፈቀደ ውጭ ከተስማሙበት ውጭ ሌላ ጥያቄ ማቅረባቸው አግባብ ነው ብዬ አላስብም። ከዚህ አንጻር ይላሉ ምሁሩ የምርጫ ታዛቢ ቡድኑ ያሳለፈው ውሳኔ የአውሮፓ ህብረት ቀደም ሲል ያራምደው የነበረውን አድሏዊነት ያስቀጠለበት ነው በማለት ይገልጻሉ። የአውሮፓ ህብረት ትንሽ ግራ የሚያጋባ አቋም ነው ያላቸው አሁን ወያኔ በነበረበት ዘመን በተለይ አስታውስ ከሆነ በዘጠና ሰባት አመተ ምህረት በነበረው ምርጫ መተው መጥተው ታዝበው ነበር እና የዚያን ሰዓት የነበረው አቋም መንግስት የመቋም አቋም ነበራቸው። ነገር ግን በኋላ ህወሀቶች መንግስት በነበሩበት ዘመን የሰሩት ፕሮፓጋንዳ የፈጠሩት ሪሌሽንሽፕ አውሮፓ ህብረት ላይ በተለይ በአሁኑ ደግሞ የለውጥ አመራር ነኝ በሚለው ላይ ጥርጣሬ እንዲኖረው አስተዋጽኦ አበርክቷል ብዬ አስባለሁ። ህወሀት ከዚህ ከሀገር ውስጥ መንግስትነቱ ቢወርድም በውጭ ግንኙነቱ እስካሁን አልወደቀም እና የሱ ተጽዕኖ የተወሰነ መልኩ ይኖረዋል ብዬ አስባለሁ። ያ ማለት ግን ሙሉ ለሙሉ የአውሮፓ ህብረት በህወሀት ተጽዕኖ ስርሆ የምርጫ ታዛቢ ቡድኑን ከፍተኛ ልኡክ ጆሴፍ ቦሬልን ዋቢ አድርገው የወጡ ዘገባዎች እንደሚያመለክቱት ከኢትዮጵያ መንግስት ጋር ቁልፍ በሆኑ መስፈርቶች መስማማት ባለመቻሉ ለምርጫ ታዛቢነት ወደ ኢትዮጵያ የሚያደርጉት ጉዞ መሰረዙን ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ታዛቢዎች በምርጫ ታዛቢነት መገኘታቸው የምርጫውን ሂደት ቢያጠናክረውም ከምርጫው ተአማኒነት አንጻር ግን መሰረታዊም አስፈላጊም እንዳልሆነ ጠቅሷል። እናም መንግስት መጪው ምርጫ ነጻ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ትኩረት ሰጥቶ ይሰራል ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በሱዳን የሚያደርጉትን ጉብኝት በዛሬው ዕለትም ቀጥለዋል። የሱዳን ባለስልጣናት ኢሳያስ ከገዢው የሱዳን የልዕልና ምክር ቤት መሪ ከጄኔራል አብዱል ፈታህ ቡርሃን ጋር በሁለቱ ሀገራት የጋራ ጉዳዮች ዙሪያ እየተነጋገሩ መሆኑን አስታውቀዋል። ይሁን እንጂ ይህ የሆነው የኢትዮጵያና ሱዳን በድንበር ጉዳዮች ላይ ያላቸው አለመግባባት በተከሰተበትና ና ኤርትራም የትግራይን ግጭት አስመልክቶ ኢትዮጵያን ትደግፋለች የሚል ክስ እየተሰነዘረባት ባለበት ወቅት ነው። በዚህ ዙሪያ ኒውዮርክ ውስጥ በሚገኘው የሎንግ አይላንድ ዩኒቨርሲቲ የቢዝነስ ረዳት ፕሮፌሰር የሆኑትን የሱዳን ተወላጅ ባክሪ ኤልመዲኒን የቪኦኤ ዘጋቢ ጀምስ ባት ያነጋግሯቸዋል። ደረጀ ደስታ እንደሚከተለው ያቀርበዋል። የሱዳን ተወላጅ የሆኑት ባክሪ ኤልመዲኒ ኒውዮርክ በሚገኘው የሎንግ አይላንድ ዩኒቨርሲቲ ረዳት ፕሮፌሰር ናቸው። ኤርትራ እንደ አንድ ትንሽ አገር ከኢትዮጵያና ከሱዳን አንዳቸውን መምረጥ አትፈልግም ስለሆነም የፕሬዝደንት ኢሳያስ የሱዳን ጉብኝት ዓላማም ይኸው ይመስለኛል ይላሉ እሳቸው እንደሚሉት ኤርትራ በሁለቱ ትላልቅ አጎራባች አገሮች መካከል ያለውን ልዩነት ማስወገድ ትፈልጋለች ምክንያቱንም እንደሚከተለው ያስረዳሉ። ምክንያቱም በክልሉ እየሆነ ያለው በቀጠናው ከተፈጠረው አጠቃላይ የፖለቲካ ሁኔታ ጋር የተያዘ ነው። በድንበሩም ሆነ በግድቡ ዙሪያ የተፈጠረውን ያለመግባባት ሁኔታ ከዚህ ጋር ይያያዛል። ስለዚህ ኢሳያስ ደግሞ ሁሌም በአካባቢው የተፈጠሩትን ሁኔታዎች እያዩ ከሳቸው አገር በላይ ከትልቅ አገርም ጋር ይሁን ከሌላ ራሳቸውን ተፈላጊ ሰው አድርገው ማቅረብ የሚችሉ ሰው ናቸው። በሱዳን ያደረጉት ጉብኝታቸው ዋና ዓላማ ታዲያ ምን ይመስሎታል? ተብለው የተጠየቁት ኤል መዲኒ ተከታዩን ምላሽ ሰጥተዋል። ለዚህ ጉብኝት ሁለት ምክንያቶች ያሉት ይመስለኛል። አንደኛው ኢሳያስ ከሱዳንና ኢትዮጵያ መካከል ከሁለቱ አንዱን ለመምረጥ በሚገደዱበት አጣብቂኝ ውስጥ መግባት አይፈልጉም። በብዙ ምክንያቶች ሱዳን ያልተረጋጋች አገር ናት። የኤርትራንም ደህንነት ራሱ ለማናጋት የምትችል አገር ልትሆን ትችላለች። በሌላ በኩል እንዲሁ ኢሳይያስ ለኢትዮጵያውያን ራሳቸውን ቀላል ያልሆነውን ውስብስብ ችግር ለመፍታት እንደሚችሉ አድርገው ነው የሚያዩት። ስለዚህ እንደሚመስለኝ ድምፃቸውን አጥፍተው በሁለቱ አገሮች መካከል ያለውን ችግር ለመፍታትና ከኢትዮጵያም ጋር ያላቸውን ግንኙነት ለመጠበቅና ሰላም ለማስፈን የሚሞክሩ ይመስላል። ፕሬዚደንት ኢሳያስ ወደ ሱዳን ባመሩበት በዚህ ወቅት ኢትዮጵያ ውስጥ በትግራይ ክልል ውስጥ ያለው ችግር አለ። ኤርትራም በትግራዩ ግጭት ጣልቃ በመግባቷ እየተከሰሰች ነው። ሱዳንና ኢትዮጵያን በመካከላቸው የመሬት ይገባኛል ክርክር አለ። ስለዚህ የኤርትራ መሪ በሁለቱ አገሮች መካከል የአስታራቂነት ሚና እየተጫወቱ ይሆን የሚል ጥያቄም ለሱዳናዊው ፕሮፌሰር ኤልመዲኒ ቀርቦላቸዋል። እንዲህ ብለው መለሱ። አይመስለኝም። በሱዳንና በኢትዮጵያ መካከል ያለው ችግር ብዙ ዘርፎች ያሉትና በጣም የተውሰበሰበ ነው። ኤርትራ በዚህ ሰዓት ምንም አይነት የስትራቴጂ አቅም የላትም። ኤርትራ በጣም ትንሽ ሀገር ናት። በእርግጥ ባለፉት ጥቂት ዓመታት ውስጥ በአንጻራዊነት ሲታይ የተረጋጋች አገር ናት። ይሁን እንጂ ስትራቴጂክ ጠቀሜታን በሚመለከት ልትሰጠው የምትችለው ምንም ነገር የላትም። ኢሳይያስ ማድረግ የሚፈልጉት ግን ያንን ይመስለኛል ራሳቸውን ትልቅ አድርገው ጥሩ ወዳጅና አጋር እንዲሁም ለሱዳን ከማንም በላይ የሚቀርቡ ከወጣትነታቸው ጀምሮ ብዙዎቹ ታጋዮች በሱዳን የኖሩ በመሆናቸው የሱዳንን ባህል የሚያውቁና የሚጋሩ መሆናቸውን ማሳየት ይፈልጋሉ። ያንን ሚና መጫወት እንደሚፈልጉ መገመት ይችላሉ። ጥያቄው ግን ለዚህ ብቁ የሚሆኑ እንኳ ቢሆኑ ሊያመጡ የሚችሉት ጥሩ ነገር ይኖራልን የሚል ነው። እኔ አይመስለኝም። ከቀድሞው የሱዳን ፕሬዝደንት አልበሽር ጋር ወዳጅ የነበሩና በሳቸው መንግስት ያገለገሉ አንድ የቀድሞ ከፍተኛ ባለስልጣን በፕሬዝደንቱ ላይና በሳቸው ላይ የተመሰረተውን የዓለም አቀፉ የጦር ወንጀል ክስ በሚያየው ዓለም አቀፉ የወንጀል ፍርድ ቤት ለመቅረብ ፍቃደኛ መሆናቸውን መግለጻቸው ሰሞኑን መነጋገሪያ ሆኗል። ባለስልጣኑ አሁን ያለው የሱዳን ሽግግር መንግስት ደካማና ያልተሳካለት መንግስት መሆኑን ገልጸው ይህ መንግስት የወደቀ ስለሆነ ፍትህን ማስፈን የሚችል አይመስለኝም፣ በማለት ወደ ሄግ አምርተው በፍርድ ቤቱ ፊት መቆም እንደሚፈልጉ ተናግረዋል። ይሄ ለፖለቲካ ፍጆታ የተደረገ እንጂ ከልብ የመነጫ አይመስለኝም ያሉት ፕሮፌሰር አልመዲኒ ምናልባት ባለስልጣኑ እውነታቸው ሊሆን ይችላል። እውነት ነው። ሱዳን ውስጥ ችግር አለ። መንግስቱም በጣም ደካማ ነው። ብዙ ያልታወቁ ነገሮችም አሉ። ምናልባት አንድ ቦታም ላይ ነገሮች ከቁጥጥር ውጭ ሊሆኑ ይችላሉ ብለዋል። ይሁን እንጂ አሉ ፕሮፌሰሩ በጦር ወንጀለኝነት የሚፈለጉት እኚህ የአልበሽር ዘመን ባለስልጣን ወደ ዓለም አቀፉ ፍርድ ቤት መሄዱን አይጠሉትም ምክንያቱም በፍርድ ቤቱ መርህ እዚያ የሞት ቅጣት የለም ጥፋተኛ ከተባሉ ግፋቢል አስርና አስራ አምስት ዓመት ቢፈረድባቸው ነው በሱዳን የሆነ እንደሆነ ግን ጥፋተኛ ከተባሉ የሞት ፍርድ ሊጠብቃቸው ይችላልና ብለዋል ወደ ተከታዩ ዘገባ እንለፍ። ቡድን ሰባት እየተባሉ የሚጠሩት በኢንዱስትሪ የበለጸጉ ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ስብሰባ ጀምረዋል። ከሚወያዩባቸው ርዕሶች መካከልም የአየር ንብረት ለውጥ፣ የሩሲያ ና የቻይና ጉዳይ እንደሚገኙባቸው የአሜሪካ ድምጽ ዘጋቢ ሄንሪ ሬጅዌል ከለንደን በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች። የቡድን ሰባት የውጭ ጉዳይ ሚኒስትሮች ትናንት ለንደን ላይ በሁለት ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። ነገር ግን አስፈላጊውን የአካል ርቀት ጠብቀዋል። በሁለቱ ቀናቱ ጉባኤ በብዙ ነጥቦች ላይ ይወያያሉ። ከሰባት ዓመታት በፊት ክሪሚያን በጉልበት በመያዟ ከቡድኑ የተወገደችው ሩሲያ ከቡድን ሰባት ጋር ስለሚኖራት ግንኙነት ጉባኤው ከተነጋገረባቸው ነጥቦች አንዱ ነው። የቡድን ሰባት የውጭ ጉዳይ ሚኒስትሮች ሩሲያ ከቅርብ ጊዜያት ወዲህ በዩክራይን ድንበር ላይ ወታደራዊ ኃይል ማስፈሯን አውግዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን if russia chooses to uh, act recklessly or uh, aggressively we'll respond but ሩሲያ የግደለሽነት ወይም የጠበኝነት እርምጃ መውሰድን የምትመርጥ ከሆነ ምላሽ እንሰጣለን። ነገር ግን ሁኔታዎችን የማባባስ ፍላጎት የለንም። በተሻለ የተረጋጋና አስተማማኝ የሆነ ግንኙነት እንዲኖረን ነው የምንፈልገው። ቻይናም በጉባኤው አጀንዳ ቀዳሚ ቦታ ከሚይዙት መካከል ናት። አሁንም አንቶኒ ብሊንከን፣ ቻይናን የመግታት ወይም ቁልቁል የመድፋት ዓላማ የለንም። እኛ ለማድረግ እየሞከርን ያለነው በዓለም አቀፍ ሕግ መሰረት እንዲሰራ ነው። ዩናይትድ ስቴትስ ከቻይና የተደቀነ አደጋ የምትለውን እያጫጫች ነው ሲል የቻይና የመንግስት ሚዲያ ከሷል። ቡድን ሰባት እንደ አውሮፓ አቆጣጠር በ1975 ዓ ም ሲመሰረት ያሰፈረውን መርህ እየተከተለ ነው ሲሉ ተንታኙ ጆን ኬርተን አስገንዝበዋል። ጆን ኬርተን በቶሮንቶ ዩኒቨርሲቲ የቡድን ሰባት ጥናት ቡድን አባል ናቸው። ዲሞክራሲንና የግለሰብ ነፃነትን በአባላቱ መሀል ለመጠበቅ በዓለም ደረጃ ደግሞ ለማራመድ የታቀደ ነው። በተለይም እንደ ኤሮፓ አቆጣጠር በ1975 ዓመተ ምህረት በሩሲያ የመስፋፋት ተግባር አደጋ ተደቅኖባቸው ነበር። አሁንም ቢሆን በሩሲያ አደጋ ተደቅኖባቸዋል። ቻይናና ሌሎች አምባገነን መንግስታትም አደጋ መደቀናቸው አልቀረም። ብሪታንያ የአውስትሬሊያ፣ የህንድ፣ የደቡብ አፍሪካ፣ እና የደቡብ ኮሪያ የውጭ ጉዳይ ሚኒስትሮችንም በቡድን ሰባት ጉባኤ እንዲገኙ ጋብዛለች። ለንደን በኢንዶ ፓሲፊክ ቀጠና ላይ ያተኮረች መሆኗን ለማሳየት ነው ተብለዋል። አሁንም ጆን ከርተን። አሁን የምናየው ሰፋ ያለ የዲሞክራሲያዊ ቤተሰብ ውልደት ነው። የሀገሮቻቸውን ስሞች ከዲሞክራሲያዊ ቡድን ሰባት አገሮች ጎን በጽሑፍ ማስፈር ከፈለጉ በበለጠ ኃይለኛ ምልክት ይሆናል። የቡድን ሰባት የውጭ ጉዳይ ሚኒስትሮች ሚያንማር ስለተካሄደው ወታደራዊ የመንግስት ግልበጣና በዲሞክራሲ ደጋፊ ተቃውሞ ላይ ስለተጠቀመው ኃይል በያዝነው ወር ስለተጀመረው የዩናይትድ ስቴትስ እና የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ኃይሎች ከአፍጋኒስታን መውጣትም የቡድን ሰባት ጉባኤ ተወያይቶበታል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራሃብ የጸረ አሸባሪነት ስራ ብቃቱ በተጠበቀበት መንገድ መሆኑን በተረጋገጠ አፍጋኒስታን ውስጥ በከፍተኛ ጥረት የተገኘው ጥቅም በማይታጣበት መንገድ መሆን አለበት። ለመላው የአፍጋኒስታን ሕዝብ የሚጠቅም መነጋገር እና የሰላም ሂደት እንዲኖርም ግድ ይላል። በሌላ በኩል ደግሞ የቡድን ሰባት ሀገሮች ድሃ ሀገሮች ለኮሮና ቫይረስ ክትባት ተደራሽነት እንዲኖራቸው ጥረት እንዲያደርጉ ተቆርቋሪ ወገኖች ጥሪ አድርገዋል። የተባበሩት መንግስታት ድርጅት እንደሚለው ወደ ዘጠና ከመቶ የሚጠጋው የክትባት አቅርቦት ወደ ሀብታም ሀገሮች ነው የሄደው። ብሪታንያ በመጪው ሰኔ ወር የቡድን ሰባት ጉባኤን ስታስተናግድ ለዓለም አቀፉ ወረርሽኝ ትኩረት እንደሚሰጥ ተገልጿል። ጆ ባይደን በዩናይትድ ስቴትስ ፕሬዚዳንትነት የመጀመሪያው የውጭ ሀገር ጉዞ ያደርጋሉ ማለት ነው። አሁን መጪውን ሀገራዊ ምርጫ የተመለከቱ ዘገባዎችን የምናስተናግድበት ሰዓት ላይ እንገኛለን። ኢትዮጵያ ስድስተኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዴሞክራሲያዊ ክንውን ለማሳካት እየሰራች ያለችው በተለያዩ ፈተናዎች ውስጥ እያለፈች መሆኗም ይታያል። የዚህች አገር ዜጎች ተስፋና ስጋቶች ምንድን ናቸው? የአሜሪካ ድምጽ ዘጋቢዎች በተለያዩ ሙያዎች ላይ የተሰማሩ ሰዎችን አነጋግረዋል። ክፍል አንድና ክፍል ሁለትን ባለፉት ቀናት ስናስደምጣችሁ ቆይተናል። የዛሬው ክፍል ሶስት ዘገባ ደግሞ ይቀጥላል። እስክንድር ፍሬው ተከታዩን ያስደምጠናል። ተመሳሳይ ጥያቄዎች ለተለያዩ ኢትዮጵያውያን ዜጎች የቀረቡበት የአሜሪካ ድምፅ ተከታታይ ቃለ መጠይቅ ዛሬም ይቀጥላል። ጥያቄዎቹ የቀረቡላቸው ዜጎችም ተስፋቸውን፣ ስጋታቸውንና ምኞታቸውን አንጸባርቀዋል። ለእርሶ ኢትዮጵያዊ መሆን ማለት ምን ማለት ነው? የመጀመሪያዋ ተጠያቂ ይህንን በመመለስ ይቀጥላሉ። አይናለን በየነባላለው። ከእንስራ ሸክላ መካከል የምሰራው የተለያዩ የሸክላ አይነቶችን ነው። ለእኔ ኢትዮጵያዊ መሆን ትልቅ ክብርና ትልቅ ሞገስ የሚሆነኝ ነገር ነው። ኢትዮጵያዊነቴ ለኔ ከዛም ቀጥሎ ደግሞ ለልጆቼ ለሀገሬም ለወገኖችም ለጓደኞች ለሁሉም ኢትዮጵያዊነት ትልቅ ክብርና ትልቅ ግርማ ሞገሳችን ነች። ኢትዮጵያዊ ማለት ከእናትን በላይ ሆና እናት እያኖረችን ያለች ሀገር ናት። የየእለት ፈተናዎቹ ምንድን ናቸው? አይናለም በየነ ይመልሳሉ። በጣም ብዙ ናቸው። ለምሳሌ ከስራዎቻችን አኳያ ስለ ሀገራችን ፈተና አለ፣ ስለ ኑሯችን ፈተና አለ። ያው ሁላችንም እንደምናውቀው በአሁኑ ሰዓት ኢትዮጵያ ላይ መኖር ትልቅ ክብር እንደመሆኑ አንጻር ደግሞ ትልቅ ፈተናም እየሆነ ያለ ነገር ማንነታችንን የምንረሳበትን ነገር ሊመጣብን ቻለ ሁሉ ኑሯችን ማንነታችንን ሊያስረሳ እንደሆነ በቃ ሀገራዊ ሁኔታው ባጠቃላይ ያለው ነገር ከባድ እንደሚሆንና ይሄን ነው ትልቅ ፈተና ሊሆንብን የሚችለው። በሁለት አመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ? አይናለም በየነ ለዚህ ምላሽ አላቸው። በሁለት አመታት ውስጥ የተሻለ ህይወት እንድትኖር የተሻለ ነገር እንዲኖራት ኢትዮጵያ ቅድሚያ ሰላሟ፣ የኑሮ መረጋጋቷ፣ የህዝቦቿ ደህንነት የተጠበቀ ሆኖ የተሻለ ነገር ላይ ብትደርስ እንዳደጉት ሀገራት ብታድግ ደስ ይለኛል። በጣም መንግስት ችግሮን ለመፍታት ምን ማድረግ የሚችል ይመስልዎታል? ቅድሚያ ወደታች ወርዶ የህዝቡን ምንነት ህዝቡ ያለበትን ሁኔታ በመጠየቅ ነው ችግር ሊፈታ የሚችለው። ዝም ብሎ አንድ ቦታ ላይ የተቀምጠው ችግር ይፈታል ማለት አይቻልም። ከላይም ያለውን ከታችም ያለው ሰራተኛ ወርዶ ከታች ያለውን ህዝቡን ችግር ምንድን ነው ብሎ ሲጠይቀው ችግር ሊፈታ ይችላል። ዝም ብሎ ግን ባለበት ችግር እፈታለሁ ቢል ሊፈታ አይችልም። አገሮት ስላለችበት ሁኔታ የማይወዱት ምንድን ነው ለሚለው ጥያቄ ምን ላይ ሰጥተዋል። ሰላም ማጣቷ ያመኛል። የኑሮ ውድነቷ፣ ያለመረጋጋቱ ማለት ድሃ እንድ አቅሙ ባለመኖሩ በእሱ ሁኔታ ትንሽ ውስጤን የሚሰማው ነገር አለ በዛ ላይ ደግሞ ከምንም በላይ የሀገር ጉዳይ በየቦታው የሚወድቀው ወገን የእሱ የእሱ ጉዳይ መፍትሄ ያለማግኘቱ ትልቅ ህመምና ራስ ምታት ነገንስ ልጆች ስ ብዬ የምልበት ነገር ይሄ ነው ሀገሬ የምትኖርበት ሁኔታ የሚያሳስበኝ ይሄ ነው ሌላው ጥያቄ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምንድን ነው የሚል ነው ቅድሚያ የሀገሬን ሰላም ነው ላረጋጋ የምችለው የሀገር ሰላም ከሌለ ጠቅላይ ሚኒስትር መሆኑ ምንም ትርጉም ያለው አይመስለኝም ያለውን የኑሮ ሁኔታ እሱን በመመልከት ያለውን ነገር ለማረጋጋት እታች ወርጄ ወረዳ እስከ ክፍለ ከተማ ያሉትን ነገሮች ስራ አስፈጻሚዎች በየቢሮው የሚዳከሙበትን ነገር በየቢሮው ስራ የሚያዘገዩበትን ነገር እሱን የማስተካከል ሁኔታ ነው ላደርግ የምችለው። ጠቅላይ ሚኒስትር ቢሆን የመጀመሪያ ስራ ብዬ የምለው እሱ ነው። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ነገር ምንድን ነው? አንደኛ በሀገር ሰላም ላይ ቢሰሩበት፣ ሁለተኛ ነገር ደግሞ የህዝቡን ደህንነት ቢጠብቁ። ይሄ በጎ ጎን ሊኖራቸው ይገባል። ፖለቲካ መሪ ሲባል ብዙ ነገር ነው የሚይዘው ብዙ ነገር ነው የሚሸከመው እና በዛ ሁኔታ እታች ወርደው ምናልባት አሸናፊዎች ከሆኑ መሪዎች ሊሆኑ ስለሚችሉ ወርደው ከታች ያለውን ከከተማ እስከ ክፍለ ከተማ ያለውን ሰራተኛ ቢመለከቱት፣ አስተዳደራቸው ፍትሐዊ ቢሆን ያያ ተመራጭ ሊሆን ይችላል። ከምንም በላይ ፍትሐዊነት መልካም ነገርን ይዘው በፍትሐዊነት ቢሰሩበት መልካም ነው። ራስን ከማስበለጥ ቅድሚያ የህዝብን ማንነትና ደህንነት መጠበቅ ቢኖራቸው ጥሩ ነው ብላል። ሁለተኛው አስተያየት የተሰጭም እንደዚሁ እራሳቸውን በማስተዋወቅ የመጀመሪያውን ጥያቄ ይመልሳሉ። መሬድ ማዳ እባላለሁ ሽሮ ሜዳ አካባቢ በሽመና ስራ እየሰራው ከልጅነት እስከዚህ ተዳደር ነበረ ያለውት ማለት ነው። ኢትዮጵያዊነት ማለት ለኔ እጅግ በጣም የምኮራበት እጅግ በጣም ደስ ብሎኝ ዜጎች ብሔርና ብሔረሰብ በቋንቋ አንድነት ተባብሮ የሚኖርባት ተዋዶ የሚኖርባት የአንድ እናት የአንድ አባት ሀገር ሆና የምትኖርባት ለእኔ ኢትዮጵያዊነት ማለት እንደ ኩራቴ ይቆጥራለሁ። አሁን ላለውት ደረጃ አሁን ላለውት ሙያ ተወልጄ እንዲደርስ ያደረስ እንደ እናት ቆጥራታለሁ ኢትዮጵያ ማለት ኢትዮጵያ ማለት በጣም ነው መወዳት፣ ከምንም በላይ ማለት ምክንያቱም አንድ አገር ለዜጎቿ እናት ናት። ኢትዮጵያን እንደ እናት ነው ምቆጥራት። የየዕለት ፈተናዎቹ ምንድን ናቸው? አቶ መረድ ይቀጥላሉ። ኑሮ ውድነት፣ ሁሉም ሰው ባለው በሚደርስበት ሁኔታ ይሄ ነው የለት ፈተና ብዬ የሚቀበሉ። በሁለት አመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ የሚለው ጥያቄም ለአቶ መረድ የቀረበ ነው። አገራችን እንደ ህልሜ በሁለት አመት ውስጥ መድረስ ያለባት የኢኮኖሚ ከፍታ ቢያንስ የተረጋጋና ሰላማዊ የሆነ ልማት ካለ መካከለኛ ገቢ ያላት አገር ድህነትን ትታ ወደተሻለ ከፍታ የምትወጣበትን መስመር ትወጣለች ብዬ ገምታል። መንግስት ችግር ወትን ለመፍታት ምን ማድረግ የሚችል ይመስልዎታል? አገሪቱ ላይ ሰላም እንዲሰፍን ዜጎች በሰላም ገብቶ ወጥቶ እንዲኖሩ የመንግስትም እጅ ብቻ አይደለም መሆን ያለበት። መንግስት ከህዝብ ጋር ህዝብ ከመንግስት ጋር አብሮ በሚያደርገው ግንኙነት ሰላምን ማምጣት ይቻላል። የዜጎች ሰላም የሚጠበቀው በመንግስት ነው። የመንግስትን ደህንነት የሚጠበቀው ች ነው። ስለዚህ ትልቁ መንግስት መስራት ያለበት ዘርሳይ ላይ ጉሳሳይ ላይ በእኩል አይን አይቶ ችግሮችን ለይቶ ማውጣት የሚችል በመንግስት ደረጃ ለመንግስት ስልጣን አለው። ከዛ ውጪ ከመንግስት ጎን ቆሞ ዜጎች ሰላምን የሚፈልጉ ዜጎች መንግስት ጋር አብሮ መስራት አለባቸው። አገሮት ስላለችበት ሁኔታ የማይወዱት ምንድን ነው ለሚለው ጥያቄም አቶ መረድ ምላሽ ይሰጣሉ። በአሁኑ ሰዓት ዜጎች ይፈናቀላሉ፣ ዜጎች ይገደላሉ። በተለያየ ቦታ ላይ የምንሰማቸው ነገሮች ሁሉ እጅግ በጣም የሚያስፈሩ ስለሆኑ እየጠሉ ያሉት ይህንን ነው። ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምን ይሆናል? ኢትዮጵያዊ እንደመሆነ መጠን የኢትዮጵያ ህዝብ ተረጋግተው እንዲኖር ኢኮኖሚው እንዲረጋጋ ሊማቱ እንዲረጋጋ ከምንም በላይ ዜጎች ዘርን ሳይቆጥሩ ብሔርን ሳይቆጥሩ በአንድነት በመተባበር በእኩልነት በዚች ምድር ላይ እኩል መብት እኩል ድርሻ ኖሯቸው መኖር የሚችሉበትን ሰላማዊ የሆነ መንግስትን መፍጠር እጥራለሁ። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው? አንድ የፖለቲካ ፓርቲ ፖለቲካ ፓርቲ ሆኖ ተወዳድሮ ፍትሐዊ በሆነ ምርጫ አገርን ሊመራ ሲመጣ ፍትሐዊ የሆነ ሊማታዊ ምንም ወደዛ ወደዚህ የማይል ዘርን፣ ጎሳን ምንም ነገር የማይለኝ ፍትሐዊ የሆነ ሀሳብ ይዞ ነው መውጣት ያለበት። አሁን ባለው ሁኔታ ኢትዮጵያ ውስጥ ያለውን ቀውስ ለመቀነስ ፖለቲካ ፓርቲዎች ወደ ምርጫ ሲመጡ ይዞ መምጣት ያለባቸው ይህንን ቀውስ ማጥፋት የሚችሉበት ፍትሐዊ የሆነ አመራርን፣ ፍትሐዊ የሆነ ሰላምን ማስፈን የሚችሉበት የራሳቸው ፕሮፖዛል ይዘው ከቀረቡ ይሄ በህዝብ ዘንድ ተሰምነት አለው ተቀባይነት አለው። እኛ ኢትዮጵያውያን በሚል ጥቅል ርዕስ በአሜሪካ ድምጽ ሬዲዮ ዘጋቢዎች የተሰባሰቡት አስተያየቶች ከአዲስ አበባ ውጭም የተካሄዱ ናቸው። በሌላ ዘገባ እንመለስባቸዋለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202215135 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ ወደ ተከታዩ መሰናዶ ንለፍ ከድንገተኛ ሕክምና ክፍል ሐኪሙ የኮቪድ-19 ማስታወሻዎች መልከት የምናደርግበት ሰዓት ላይ እንገኛለን። የኮሮና ቫይረስ ወረርሽኝ ባለፈው አንድ አመት ጊዜ ውስጥ የተከሰተውን ሁኔታ ወረርሽኙ ገና በጀመረበት በተለይም በአውሮፓ እና በዩናይትድ ስቴትስ የሰው ልጅ ሕይወት ክፉኛ ማመሳቀል በያዘበት በዚያ ሰሞን የነበረውን የሐኪሙን ገጠመኞች ፈተናና የሕይወት መንገድ መለስ ብሎ የሚያስቃኝ ቃለ ምልልስ ነው። በጊዜው ራሳቸው የኮቪድ ታማሚ ሆነው ሳለ በዚያ የተለየ ሁኔታ ውስጥ ያነጋገርናቸውና ዛሬ ከአንድ አመት በኋላ ተመልሰን የጎበኘናቸውን እንግዳችንን የኮቪድ ታማሚዎች ከሚጎርፉባቸው የአውሮፓ ሆስፒታሎች በአንዱ የድንገተኛ ሕክምና ክፍል ሐኪም ናቸው። ዶክተር ዳዊት በቀለ ይባላሉ። በምስራቃዊዋ ስዊድን የኡሜ ከተማ ነዋሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዝግጅቱ እንደሚከተለው ይቀርባል። እስኪ ደግሞ ወደ ስራው ሁኔታ ለመልሶ እና ከአንድ አመት በፊት የነበረውን ነገር ያስታውሱ እና በስራው ውስጥ ምን አይነት ሁኔታዎች ተለወጡ ድንገተኛ ህሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድን ነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ በህይወታችን በርካታ ለውጦችን እንዳመጣ ይታወቃል። ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የህይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋገራለን። በህክምና ስራው በሙያው ግን ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች ምን አይነት ለውጦችን አመጣ፣ እንደው ጎብተው የሚታይ ካሉ? በእርግጥ ብዙ ነገራችንን ኮቪድ እንደለወጠ እመለከታለሁኝ። በመጀመሪያ ደረጃ እንደ በፊቱ እንደው ዘና ብለን ሁሉንም እየተጨበጥን ሰላም እያለን አንድ ለምንቀበለው ከዚህ ሁኔታ ጋር በተነሳ ማለት ነው። እያንዳንዱ በሽተኛ ያው ሲገባ በፊት እንግዲህ ይሄ የአውሮፓ ስለሆነ እዚ የአውሮፓ ነው የምናገረው ወይ ከዘመድ ጋር ወይ ከማጋ ነው የሚገባ አሁን ግን እያንዳንዱ ሰው በዚሁ በኮቪዱ ምክንያት ብቻውን ነው ሐኪሙን ማግኘት ያለበት እነሷን ጋር የሚገናኘው እና ከዚሁ ጋር ደግሞ በእውነት በፊትም ነበር እዚህ አውሮፓ ውስጥ ባለው ነገር ሁሉ ሰው አንድ ጊዜ ቆም ብሎ እንዲያስብ እንዳደረገው አስመለከታለሁ የዚሁ የኮቪድ የወረርሽኙ ነገር። ምክንያቱም አሁን ሆስፒታሎች ሁሉ የተጨናነቁበት ጊዜ ነው። ይሄ የድንገተኛ ክፍል ብቻ ሲሆን የኢንቴንሲቭ ኬር የምንለው ሁኔታ ሁሉ በኮቪድ በሽተኞች ምክንያት የተጨናነቅበት ጊዜ ነው። እስካሁንም ደግሞ የዚሁን እንኳን የሀብታሙን ሀገር ማንነት የተፈታተንበት ጊዜ ስለሆነ እንደ ልብ ሁሉም በሽተኛ ተቀብለን የምናስተናግድበት ጊዜ አይደለም። ስለዚህ ያ ነገር ለውጥ እንዳለ እመለከታለሁ። በግል አመለካከቴ ላይ መቼስ እንደ ማንኛውም ሰው ሁል ጊዜ ሰው ለረጅም ጊዜ ነው የሚያስበው፣ ለረጅም ጊዜ ነው ፕላን የሚያደርገው እና በአንዳንድ ነገሮች ላይ የግድ አስተሳሰባችንን ዛሬን ብቻ ብኖርስ ይሄ ጊዜስ ደግሞ ይሄንን ባልፍ ነገስ ደግሞ ምን ማድረግ አለብኝ የሚለውን ነገር እንዳስብ አድርጎኛል። ይሄ በሆስፒታል ደረጃ ብቻ ሳይሆን አንድ ሰው በተለይ በዚህ አይነት ነገሩ ሲያልፍ የነገንም ነገር ማሰብ ይጀምራል ማለት ነው እና ያለን ጊዜ የተወሰነ እንደሆነ ሌላው ምናልባት ኮቪድ ከመጣ በኋላ እና ይሄን ነው ማስበው እና በዚህ ብቻ ሳይሆን በሀገር ቤትም አሁን ከሄድኩኝ በኋላ የተመለከትኩት ሌላው ቀርቶ እንደው የአፍ መሸፈኛውን እንኳን በማድረጋችን ብዙ ሰዎች ለምሳሌ ጉንፋን እንደቀነሰ ይናገራሉ። ይሄ የትኩሳት ነገር እንደሌለ ይመለከታሉና አንድ ሰው አለ በዚህ በትራንስፖርት ላይና ሲነገረኝ ምናለ አሁን ይህንን የአፍ መሸፈኛ አድርጌ ስነዳ ማታ ቤት ገብቼ እንደው ስመለከታለ በዛ ላይ የሞላውን አቧራ ምናይና ሳጥበው እን ይህን ሁሉ ለካ እየተነፈስኩ ነበረው የምኖረው ጋፌ ጋር ነበረው እያልኩኝ እገረማለሁኛል። እና ይሄ ነገር ራሱ ምናልባት የእጅ መታጠባችንም አንዳንድ ነገር ወደፊትም ቢሆን መቀጠል ያለብን ይመስለኛል። እና በእርግጥ መራረቃችን ለጊዜውም ቢሆን ትንሽ መቀራረብን ነው የለመድነው። እና ቀላል ነገር አይደለም። እና ይህንን ነው ማለት የምፈልገው መልካም። ተቀራርቦ በሚኖር ማህበረሰብ ውስጥ የመራራቅን ሁኔታ የሚጠይቀው የበሽታው ጠባይ ምናልባትም አስቸጋሪውም ፈታኙም ይመስላል። ወደፊትም ሁኔታዎች ከተሻሉ መልሰን ማግኘት የምንመኘው ሰው ያለ ሰው መኖር አለመቻሉ፣ በተለይ ደግሞ በኢትዮጵያ ባህል ውስጥ የጎላ ድርሻ ያለው የተቀራረበ አኗኗር ዘይቤ በሕይወትም የሚጠይቃቸው ሁኔታዎች ያን እንድንናፍቅ እንድንፈልግ ያደርጉ ይሆናል። ግን ጊዜው የሚጠይቀውን መወጣት ግን ነው ዶክተር ዳዊት ኮቪድ በዕለት ተዕለት ህይወታችን ወረርሽኙን ለመከላከል በምናደርገው ጥንቃቄ የፈጠረው ሁኔታ ብቻ ሳይሆን በህይወታችንም እስከ ወዲያኛው ስለ ህይወትም ያለንን አመለካከት እንድንቀይር ያደርግ የሆነው የሚለው በብዙዎች ልብ ውስጥ ያደረ ጥያቄ ይመስለኛል። ምንም እንኳን ሰው ሆኖ መልሶ ተዘናግቶ ወደ ቀድሞው ሁኔታ ሲመለስ በአንዳንድ ቦታዎች ብናይም ሰዎች ስለ ህይወትም ዋጋ ስለ ራሳቸውም ስለ ሌሎችም ህይወት በተሻለ ቀናነት እንዲያስቡ የማድረግ እድል ተደርጎም ይወሰዳልና እስኪ እሱን ትንሽ ገፋ አድርገን እንመልከት። ቅድም ልብ የሚኮረኩር ነገር ጠቀስ አድርገዋል። እንኖረው ጊዜ አጭር ነው እና ያንን የተሻለ ትርጉም ባለው ሁኔታ መኖርን ቀድሞ የምናስብ እንኳን ቢሆን በተለየ ሁኔታ እንድናስብ ሳያደርግ አልቀረም የሚል አይነት ሀሳብ ጀመር አድርገው ነበርና ማጮችም በዚህ ሰዓት በያሉበት እንዲወያዩ ጭምር ከኮቪድ ባሻገር እጅግ በጣም አሳዛኝ የሆኑ ማህበረሰብ በየቦታው የሚጎዳበት ግጭቶች፣ የበረከቱበት ሰዎች በከንቱ በግፍ እየተገደሉ ያሉበት ሁኔታ አለ። እነኚህ ሁሉ ባሉበት ለምን እንዲህ አይነት ነገር ይደረጋል ብለን እንድንጠይቅ የሰው ልጅን ለሰው ልጅ ያለውን ክብር፣ ለራሱ ያለውን ቦታ ይሄ ሁሉ ደግሞ ከተደረገ በኋላ ማን ጥቅምስ ያገኛል ብለን መጠየቁ ሁሉ ያስገድዳል። እና እስኪ ከዛም አንጻር በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጮች እንዲመለከቱት እናደርግ። እኔ መቼስ ከራሴ ለመመድ መውሰድ እፈልጋለሁ። አሉ ላይ የታመምኩ ጊዜ ልክ የዛሬ ዓመት በዚህ ጊዜ ውስጥ ተኝቼ አሁን ዛሬ አምስተኛ ቀን ነው፣ ዛሬ ስድስተኛ ቀን ነው እያልኩ ቆጥር ነበር እና ምን አሰብኩኝ? አሁን እንግዲህ ምናልባት ይሄ በሽታ እየበዛ ከሄደ ከሳምንት በኋላ መተንፈስ ላልችል እችላለሁ። ከአስራ አምስት ቀን በኋላ ላልኖር እችላለሁኝ። እና ምንድን ነው በቃ አሁን ያለኝ የልጆችን የቤተሰብን ነገር ፍቼ መሄድ የምችለውን ነገር እንኳን እያሰብኩኝ አውጣና አውርድ ነበርና ከዛም ጊዜ በኋላ በእግዚአብሔር ፍቃድ አሁን ድኜ ከተነሳሁን በኋላ ለሰው ትልቁ ደስታ፣ ለሰው ትልቁ እረፍት መልካም ነገርን አድርጎ ማለፉ ነው እና ከዚህ ድህነታችን ሳያንስ እንደገና በሽታችን ሳያንስ እንደገና ትልቁም በሌለው ነገር ውስጥ ገብተን መተላለቃችን ለሁላችን ሀዘንና ጭንቀት የሆነ ነገር ነው እና ምሳሌ ለማድረግ እንደው ለአድማጮችም እንዲረዳ አሁን እኛ የስሜታችንን ያሁኑን ነገር ብቻ አይደለም ማሰብ ያለብን። ወደ ግል ህይወቴ ስመለስ ምንድን ነው ያለኝ እስኪ ብዬ አሰብኩኝ። የተቀመጥኩት ገንዘብ አለ፣ የተጣላሁት ሰው አለ፣ ይቅርታ የምጠይቀው የተበደርኩት ብድር አለ፣ ምንድን ነው የሰራውት፣ ለዛ ብዬ ራሴን እንድገመገብ እንዳስብ ያደረገኝ ነገር ነው እና አንዳንድ ሰው በዚህ አይነት ሁኔታ ውስጥ ሲያልፍ ሊያስብ ይችላል። እና እንዳልከው አሁን በእኛ ውስጥ እንደ ሁሉን አልፈን ይሄ በሽታ ሳያንሰን፣ ይሄ ድርቅ ሳያንሰን፣ ይሄ ከውጭ ያለው ጦርነት ሳያንሰን ውስጥ ለውስጥ ደግሞ ደዚ እየተላለቀን ባለንበት ጊዜ በእውነት ሁላችንም ረግበን፣ ፍቅር ጥላቻን ያሸንፍ፣ ደግነት ክፋትን ያሸንፍ፣ ቸርነት ጥላቻን ያሸንፍ ማለት ያለብን ጊዜ ነው። በእውነት ለኢትዮጵያውያን ወገኖቼ ከዚህ ጊዜ የበለጠ መልካም እድል የለም። በጎ ነገርን በመስራት ክፋትን መበቀል እንደምንችል፣ እጅግ አድርገን ወደን ራሳችንን በመስጠት ጥላቻን ማሸነፍ እንደምንችል ይሄ በእውነት ትልቅ ነገር እንደሆነ አስባለሁ። እና እዚህ አውሮፓ ውስጥ ሆኖ ይህንን ነገር መናገር ቀላል ሊመስል ይችላል። ግን የኢትዮጵያ ህዝብ በጣም ቸር እንደሆነ ነው ማ ሁልጊዜ በጎ ነገር ነውና። እና አሁን ኮሮና ብለን እኛ ይህንን የኮሮናውን ነገር አነሳን እንጂ ከዚያ በላይ የሀገራችን ህዝብ በበጎነት ሀብታም ነው፣ በፍቅር ሀብታም ነው። ያንን አውጥተን ኢንቨስት ማድረግ እና አንድ ድሃ የሆነ ሰው አንድ ለምኖ የሚያድር ሰው እንኳን አካፍሌ እንብትለው ሊያካፍል ፈቃደኛ የሆንበት ጊዜ ነው። ብዙ መልካም ነገሮችን እናያለን። አሉላ እና ልነግርህ የምፈልገው አውቀን እየተጎዳን እንኳን የምናሰራ ሰዎች ሰራተኞቻችንን እየያዝን ይህን ጊዜ እንዳልፈው ታግለናል እና አሁንም በበጎ ነገር እንትረፍ የሚል ሀሳብ ነው ያለኝ። በበጎ ነገር እንትረፍ ብለዋል ዶክተር ዳዊት በመልካም ምግባር ክፋትን እንበቀል የተሻለ ሁኔታ ለማድረግ እድል እንዳገኘን አድርገን እንቁጠር ብለዋል። ተስፋ አድርጋለው። በዚህ ሰዓት ፕሮግራማችን፣ ውይይታችን የሚከታተሉ አድማጮችን በያሉበት ይነጋገሩበታል። አሁንም ፈተና ውስጥ ብንሆን፣ የሚያሳስቡ ፈተናዎች በግራም በቀኝም በበርካታ አቅጣጫዎች የተደቀኑም ቢሆን የተሻለውን አቅጣጫ ማየት መመርመሩ ብቸኛው አማራጭ ነው እና በያሉበት እንደሚነጋገሩ ተስፋ አድርጋለሁ። ከአንድ አመት በኋላ በተለየ ሁኔታ ውስጥ የነበረው ተሽሎት እና ሌሎችን ወደሚረዱበት ሙያው ተመልሰው ብዙዎችን የረዱበት እና በዛም ፈታኝ ሁኔታ ውስጥ አልፈው ነው በድጋሚ ተገናኘ። ነው ዶክተር ዳዊት በቀለ ከህይወትም ፈተናዎች ልናደርግ የሚገቡ ቁ ነገሮችንም ጭምር አካፍለውናል። መሰል ሌሎች የሚያነጋግሩ አጋጣሚዎች እንደሚኖሩን ተስፋ አደርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሉላ ስላገኘ እግዚአብሔር ወደ ተከታዩ ዘገባ ስናልፍ ኮሮና ቫይረስ ና የፖለቲካ አለመረጋጋት ከፍተኛ ውጥረት የከተቱት የኢትዮጵያ መገናኛ ብዙኃን ውስጥ የሚሰሩ ጋዜጠኞች ከሚደርስባቸው ጫና በተጨማሪ ሴት ጋዜጠኞች በስራ ቦታቸው መድሎ፣ ለሀላፊነት አለመታጨት፣ የጾታ ትንኮሳ ና በተለይ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ሚዲያዎች አማካኝነት ጾታቸውን መሰረት ያደረገ ጥቃት እንደሚደርስባቸው ይናገራሉ። ስመኝሽ የቆየ ሴት ጋዜጠኞች በስራቸው ውስጥ የሚያጋጥሟቸውን ዘርፈ ብዙዎች እንዴት ይቋቋሟቸዋል? ስትል በአሻም ቲቪ ረዳት አዘጋጅ ከሆነችው ካሳዬ ዳምጤ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ካሳዬ ዳምጤ ይባላለሁ። በአሻም ቴሌቪዥን ለምሰራው ረዳት አዘጋጅ። ምን ያክል ጊዜ በጋዜጠኝነት ሰርተሻል? አምስት ዓመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን የኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አሃዱ ሬዲዮ ነበር የሰራሁት። አሃዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራው በኋላ አሁን እየሰራሁ በምገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ። ያለፈው አንድ አመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ? ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙኃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረስ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠ ነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምጾችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸውን መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም፣ መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችንም ከወዲሁ የመጠቆም ነገር አልነበረም። ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር? አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሮ የቆመ አይደለም። የመንግስቱ ወይም የሕዝብ የምትያቸው መገናኛ ብዙሀን ባንድ ጎን አሉ። በሌላ ጎን ደግሞ ገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ሰውን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር፣ ሚዲያውም ጋዜጠኛውም፣ ማለት ይችላለች። እንግዲህ ሌላው ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካን አለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ? በጣም ውስብስብ ይመስለኛል። ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የሕዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ እንደእናንተ አይነት የውጭ ሚዲያዎችን ባንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ሰለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሀን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሀን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ የመገናኛ ብዙሀን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የሳይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህም አልሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግ እና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን በተለይ ይሄን አንድ ዓመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞቹ እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ያለው እያለ ስንጠይቅ ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በዚህ ሰዓት ደዊ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሱ ውጭ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ጋዜጠኞች ላይ አው ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ሰር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወግንም። ሃይማኖቱንም፣ ብሄሩንም፣ የተወለደበት አካባቢውን፣ ቤተሰቡን ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት የሚፈልገው ግን አሁን ላይ ብሄርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጄ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንዲዘግብ፣ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል እንደዚህ ሆናል ብዬ እንዲዘግብ ነው የሚፈልገው። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ያገኛችሁት ቦታ እንዲያድርጉት እንዲጠሩት ከዚህ በፊት ይህኔ ሰርቷል፣ እንዲ ሲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ ለመስራት ሁሉ አንዳንዴ በጣም ይከብዳል። አድማጮች በአሻም ቲቪ ረዳት አዘጋጅ ከሆነችው ካሳይ ዳምጤ ጋር የነበረን ቆይታ አላበቃም። በሌሎች ተያያዥ ጉዳዮችና በተለይ ሴት ጋዜጠኞች ላይ በሚደርሱ ተጨማሪ ጫናዎች ላይ የሚያተኩረውን ተከታዩን ክፍል በቅዳሜ ፕሮግራማችን ላይ ይዘን እንመለሳለን። አሁን የፕሮግራም ማሳሰቢያ አለን። የቪኤ ትግረኛ ዝግጅት ክፍል የኤርትራ ሰራዊት በኢትዮጵያ በሚል ርዕስ ለፊታችን ቅዳሜና እሁድ ለጥያቄው መልስ ፕሮግራም እያሰናዳ ነው። በፕሮግራሙ ላይ ለጥያቄዎቻችሁ መልስ የሚሰጡ ሁለት ኤርትራውያን ይሳተፋሉ። እንግዶቻችን የኤርትራ መንግስት ደጋፊና የመንግስቱ ተቃዋሚ የሆኑ የመብቶች ተሟጋቾች ሲሆኑ አቶ ኪሮስ ሰለሞንና አቶ ዳንኤል ረዘነ ይባላሉ። ጥያቄዎቻችሁን በስልክ ቁጥር 202 2 0 5 9 9 42 የውስጥ መስመር 14 ደውላ ሰጥታችሁ በድምጽ በማኖር ወይም በኢሜላችን ሆርን አት ቪኦኤ ኒውስ ዶት ኮም በዋሽንግተን ዲሲ እስከ ከነገ በስቲያ ሐሙስ ማለዳ መላክ ትችላላችሁ። ስልክ ቁጥራችሁን ካኖራችሁልንም ሐሙስ ጠዋት ፕሮግራሙ ሲቀረጽ ደውለን ጥያቄዎቻችሁን በቀጥታ እንድታቀርቡ እንጋብዛለን። ቪኦኤ ትግረኛ ለጥያቄው መልስ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ